በወንጌሉ ያመናችሁ በወንጌሉ ያመናች እንኳን ለብራነ ጥምቀቱ አደረሳችሁ። እንኳን ለብራነ ጥምቀቱ አደረሳችሁ። እንኳን ለብራነ ጥምቀቱ አደረሳችሁ እንኳን ለብርሃነ ጥምቀቱ አደረሳችሁ።